ንግሃ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም ስምንት 2014 ዓ ም ዝግጅታችን ጀመረ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሶማሌ ክልል ከሚካሄደው ምርጫ ራሱን ማግለሉን አስታወቀ። በሶማሌ ክልልና በአጠቃላይ ኢትዮጵያ ውስጥ ህገ ወጥነትና ስልጣንን አላግባብ መጠቀም አለ። የፓርቲው የህዝብ ግንኙነት ኃላፊ አቶ ሀሰን አብዱልቃድር ኢልሞጌ ናቸው። የብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ቦርዱ አስፈላጊውን ድጋፍም ሲያደርግ እንደነበር ገልጸው ዳግም ምዝገባ ከተጀመረ በኋላ የቀረበላቸው አቤቱታ እንደሌለ ተናግረዋል። የተባለው አቤቱታና በተዘጓሪ ተጋራ የተከናወነው ልዩነት አለው በሚል ተቀባይነት የሌላቸው አቤቱታዎችን ተገኝተዋል። ስለዚህ ሁሉም አቤቱ ተቀባይነት አላገኘም፣ ሁሉም አቤቱ ግን ውድቃለ። እነዚህንና ሌሎች በዛ ያሉ ዝግጅቶችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ ክብራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዋሽንግተን ዲሲ ከሚገኘው የዝግጅት ክፍላችን ባልደረቦችና በተለያዩ ከተማዎች ሆነው ዘገባ ካደረሱን ዘጋቢዎቻችን ጋር ሆነን እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዶ ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አመሻችሁ አድማጮች። የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ ከኢትዮጵያ ጋር ላላት የቆየ ወዳጅነት ትልቅ ቦታ እንደምትሰጥ የአሜሪካ ኮንግረስ አባል መናገራቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የዩናይትድ ስቴትስ የኮንግረስ አባል ካረን ባስና ሳራ ጃኮብሰን በጽህፈት ቤታቸው ተቀብለው አነጋግረዋል። ኬኔዲ አባተ ዝርዝሩን ያስደምጠናል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ ጠዋት ለስራ ጉብኝት አዲስ አበባ ከገቡት የዩናይትድ ስቴትስ ኮንግረስ አባላት ካረን ባስና ሳራ ጃኮብስ ጋር በጽህፈት ቤታቸው ተወያይተዋል። ውይይቱን የተከታተሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙ ኤኤፍፒ ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ አቶ ደመቀ መኮንን ለዩናይትድ ስቴትስ የኮንግረስ አባላት በሰሜን ኢትዮጵያ ስላለው ግጭት ማብራሪያ መስጠታቸውን አመልክተዋል። መንግስት የተናጥል ተኩስ አቁም በማድረግ ለሰላም ቅድሚያ ሰጥቶ በርካታ ተግባራትን ቢያከናውንም ህወሀት በአንጻሩ ግጭቱን ወደ ሌሎች ክልሎች ስለማስፋፋቱ በማብራሪያቸው ያነሱት አቶ ደመቀ መንግስት አሁንም ችግሮች በሰላም እንዲፈቱ ጽኑ አቋም እንዳለው ስለመግለጻቸውም ነው አምባሳደር ዲና የተናገሩት። የዩኤስ ኮንግረስ አባል ካረን ባስ በበኩላቸው ሀገራቸው ለኢትዮጵያ ሉዓላዊነትና አንድነት መጠበቅ ጽኑ አቋም እንዳላት መግለጻቸውን አምባሳደር ዲና ተናግረዋል። የካረን ባስም በአሜሪካ በኩል ያለው ፍላጎት የኢትዮጵያን አንድነት፣ የኢትዮጵያ ሉዓላዊነት በምንም አይነት ችግር ውስጥ መግባት እንደሌለበት፣ የኢትዮጵያን ሰላም ለማስጠበቅ ስላላቸው ጽኑ ፍላጎት እና በሁለቱ አገሮች መካከል የቆየው ጠንካራ ወዳጅነት ግንኙነት አሁንም ጠንክሮ እንዲቀጥል ያለውን ፍላጎት ነው ገለጹት በዚህ ደረጃ ለመስራት እንደሚንቀሳቀሱ ነው እ የኮንግሬስ አባል ቃል ገብቶ የተመለሱት እና በመግባባት መንፈስ የተጠናቀቀ ውይይት ነው ማለት ይቻላል የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በኢትዮጵያ ውስጥ ያለው ግጭትና ሰብአዊ ቀውስ እንዲራዘም ሰበብ በሚሆኑ ግለሰቦችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ያሉትን ትዕዛዝ በፈረሙ ማግስት ነው የኮንግረስ አባላቱ ካረን ባስና ሳራ ጃኮብስ ወደ ኢትዮጵያ የመጡት። እስከ ቅርብ ጊዜ ድረስ የኮንግረሱ ጥቁር አባላት ኮከስ ሊቀመንበር የነበሩት ካረን ባስ በዩናይትድ ስቴትሱ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪቃ፣ የዓለም ጤናና የዓለም ሰብአዊ መብቶች ንዑስ ኮሚቴ ሊቀመንበር በመሆን እንዲሁም በምክር ቤቱ የወንጀል እና የሽብርተኝነት ንዑስ ኮሚቴ ውስጥም በአባልነት በማገልገል ላይ ይገኛሉ። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። በቅርቡ በጊኒ መፈንቅለ መንግስት ያካሄደው ወታደራዊ ጁንታ ከምዕራብ አፍሪካ መሪዎች የተጣለበት ማዕቀብ እንደማያንበረክከው በመግለጽ የቀድሞውን ፕሬዚደንት አልፋ ኮንዴንም ከአገር እንዲወጡ የማይፈቅድ መሆኑን አስታውቋል። የምዕራብ አፍሪካ አገራት የኢኮኖሚና የፖለቲካ ህብረት በጊኒ ወታደራዊ መሪዎችና ንብረቶቻቸው ላይ ባለፈው ሐሙስ ማዕቀብ ጥሏል። በማግስቱም የአይቮሪ ኮስት እና የጋና መሪዎችም በመፈንቅለ መንግስቱ የተወገዱት ፕሬዚደንት አልፋ ኮንዴ ከአገር እንዲወጡ እንዲፈቀድላቸው ለማግባባት ጊኒ ገብተው እንደነበር ተዘግበዋል። የጁንታው መሪዎች ግን በአገሪቱ ቴሌቪዥን በሰጡት መግለጫ አልፋ ኮንዴ ከአገር እንደማይወጡ ጠቅሰው ጊኒ ለማንም የውጭ ኃይል አትንበረከክም ብለዋል። በአፍጋኒስታን ምስራቃዊ ክፍለ ግዛት በምትገኝ ጃላላባድ ከተማ ውስጥ ዛሬ በደረሱት ሶስት የቦምብ ፍንዳታዎች ቢያንስ ሁለት ሰዎች መሞታቸውና እስከ 20 የሚደርሱ መቁሰላቸውን የታሊባን ባለስልጣናት አስታወቁ። በፍንዳታው ከተጎዱት ሕፃናትና ሴቶች ይገኙበታል። ለጥቃቱም ኃላፊነትን የወሰደ የለም። በቅርቡ ከ100 ሰዎች በላይ የሞቱበትና ካቡል አውሮፕላን ማረፊያ አቅራቢያ የደረሰውን የአጥፍቶ ማጥፋት ኃላፊነት የወሰዱት የታሊባን ተቃዋሚ የሆኑት የእስልምና መንግስት ቡድን ተዋጊዎች መሆናቸው ይታወሳል። የአሁኑ ፍንዳታ የደረሰበት ጃላላባድ የዚሁ ቡድን ዋነኛ መናኸሪያ መሆኗም ተመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ በደቡባዊ ክፍለ ግዛቷ ቴክሳስ እና ሜክሲኮ ድንበር አቅራቢያ የተከማቹትን ቁጥራቸው እጅግ ከፍተኛ የሆነ የሄይቲ ስደተኞችን ወደ አገራቸው ማጓጓዝ ልትጀምር ነው። ሄይቲ ላይ እንደ አውሮፓ አቆጣጠር በ2010 በደረሰው የርዕደ መሬት አንስቶ ከዚያም በኋላ በደረሰው የ2016ቱ የኢኮኖሚ ቀውስ ወደ ዩናይትድ ስቴትስ የተሰደዱት በርካታ ስደተኞች በድንበር አቅራቢያ ባለችው አንዲት የቴክሳስ ከተማ ውስጥ መከማቸታቸውና ከቅርብ ጊዜ ወዲህም ቁጥራቸው መጨመሩ ተነግሯል። አንድ ስማቸው ያልተገለጸ የባይደን አስተዳደር ባለሥልጣን ለአሶሺየትድ ፕሬስ ትላንት እንዳስታወቁት ስደተኞችን ወደ ሄይቲ የማጓጓዙ ሥራ የሚከናወነው ከነገ ጀምሮ ነው። በሺዎች የሚቆጠሩ ስደተኞችን ለማጓጓዝ በየቀኑ ከአምስት እስከ ስምንት የሚደርሱ በረራዎች እንደሚካሄዱም ባለስልጣኑ ተናግረዋል። ለሰብአዊ መብት መከበር በሚያደርጉት ሙግትና የበጎ አድራጎትና ማህበረሰብ አገልግሎት ስራቸው ለሚታወቁት ኦባንግ ሜቶ ዛሬ ከባህር ዳር ዩኒቨርሲቲ የክብር ዶክትሬት ተሰጥቷቸዋል። አስቴር ምስጋናው አጠር ያለ ዘገባ አላት። የባህር ዳር ዩኒቨርሲቲ የክብር ዶክትሬቱን የሰጠበትን ምክንያት በመድረክ ላይ ቀርበው የተናገሩት ፕሮፌሰር አብይ ግዘው በኢትዮጵያ ለሰብአዊ መብት መከበር፣ ለዲሞክራሲያዊ ስርዓት ግንባታ ብሎም ለፍትህና እኩልነት መከበር ለተጫወቱትና እየተጫወቱት ላለው የማይተካ ሚና ተገቢ እውቅና ይሆን ዘንድ የባህር ዳር ዩኒቨርሲቲ ሴኔት በከፍተኛ ትምህርት አዋጅ ቁጥር አስራ አንድ አምሳ ሁለት ሁለት ሺ አስራ አንድ በህግ የአመቱ የክብር ዶክትሬት እንዲሰጣቸው ወስኗል። ሰው መሆን ከዘር ከቀለም ከብሔር ከቋንቋ በላይ መሆኑን በተደጋጋሚ በሚያገኙት መድረክ የሚሰብኩት ዛሬ የክብር ዶክትሬት ማዕረግ የተሰጣቸው ትርኦ ባንክ ሰው ሁኑ፣ ሰው ብላችሁ ተነሱ፣ ለሰው ልጆች መብት መከበርና እኩልነት ተግታችሁ ስሩ ሲሉ ለተመራቂ ተማሪዎችና ቤተሰቦቻቸው አሰምተዋል።

ፈታሪ የፈጠረ ቋንቋ አይደለም። ፈታሪ የፈጠረ ቀለም አይደለም። ፈታሪ የፈጠረ ሶት አይደለም። ፈታሪ የፈጠረ ሰው ነውና ሰው መሆኑን መቀበር ግዴታ የባህር ዳር ዩኒቨርሲቲ ዛሬ በተለያዩ ሙያ ያሰለጠናቸው ከአምስት ሺህ በላይ ተማሪዎችን አስመርቋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር። አድማጮች፣ ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ መስከረም 8 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሶማሌ ክልል ከሚካሄደው ምርጫ ራሱን ማግለሉን አስታወቀ። ፓርቲው ነጻና ገለልተኛ ምርጫ ይካሄዳል የሚል እምነት እንደሌለው ገልጿል። በክልሉ ለመወዳደር ከተመዘገቡ ፓርቲዎች አንዱ የሆነው ነጻነትና እኩልነት ፓርቲም ከቀናት በፊት ራሱን ከምርጫ ማግለሉን ይፋ አድርጓል። ሁለቱም ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድን ወቅሰዋል። ቦርዱ በምርጫው ሂደት ከፓርቲዎቹ ጋር በቅርበት እየሰራ እንደነበረ አስታውቋል። የብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ቦርዱ አስፈላጊውን ድጋፍ ሲያደርግ እንደነበረ ገልጸው ዳግም ምዝገባ ከተጀመረ በኋላ የቀረበላቸው ቅሬታ እንደሌለ ተናግረዋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነት በጅጅጋ ከተማ በሰጠው ጋዜጣዊ መግለጫ የፊታችን መስከረም ሀያ በሶማሌ ክልል ከሚካሄደው ምርጫ ራሱን ማግለሉን አስታውቋል። ከምርጫው ራሳቸው ያገለሉበት ምክንያት ነጻና ገለልተኛ ምርጫ የካሄ ያለ የሚል እምነት ስለሌላቸው እንደሆነ አስታውቀዋል። የፓርቲ ህዝብ ግንኙነት ኃላፊ አቶ አብድልቃድር ሀሰን ኤድሞጌ በመራጮች ምዝገባ የተፈጸሙ ስህተቶችን ለምርጫ ቦርድ አመልክተው ማስተካከያ እርምጃ ሊወሰድ አልቻለም ሲሉ ወቅሰዋል። በሶማሌ ክልልና በአጠቃላይ ኢትዮጵያ ውስጥ ህገ ወጥነትና ስልጣንን አላግባብ መጠቀም አለ። በተጨማሪም ነጻና ፍትሐዊ ምርጫ ለማድረግ የሚያስችል ምቹ ሁኔታ የለም። በዚህ ምክንያት ነው፣ በሶማሌ ክልል ከሚደረገው ምርጫ ራሳችንን ያገልል ነው። ከዚህ በፊት በሶማሌ ክልል በመራጮች ምዝገባና አጠቃላይ ምርጫው ሂደት ላይ ለምርጫ ቦርድ ቅሬታ አቅርበው የሶማሌ ክልል ምርጫ ሰኔ 14 ሳይካሄድ መቅረቱን ያስታውሱት አቶ አብደር ቃድር፣ አሁን ግን ቀድሞ ያቀረቧቸው አብዛኞቹ ቅሬታዎች ሳይፈቱ የመራጮች ምዝገባና አጠቃላይ ምርጫው ሂደት እንዲቀጥል ተወስኗል ብለዋል። በተመሳሳይ በሶማሌ ክልል ምርጫ ሊወዳደሩ ተመዝገበው ከነበሩ የፖለቲካ ፓርቲዎች አንደኛው ነጻነትና ኩልነት ፓርቲ ወይም ነፓም ከቀናት በፊት ራሱን ከምርጫ ማገልሉን አስታውቆ ነበር። ነፓል ለብሔራዊ ምርጫ ቦርድ በሶማሌ ክልል የተቃዋሚ ፓርቲዎች ያቀረቧቸውን አቤቱታዎች ከመረመረ በኋላ ያሳለፋቸው ውሳኔዎች ተቃዋሚ ፓርቲዎቹ በተደጋጋሚ ያነሷቸውን ችግሮች ከግምት ውስጥ ያላስገባና በክልሉ ነጻና ፍትሐዊ ምርጫ ለማካሄድ የነበራቸውን ተስፋም የሚያጨል መሆኑን ገልጾ ነበር። የብሔራዊ ምርጫ ቦርድ ኮሚኒኬሽን ዳይሬክተር ሶልያና ሽመልስ ግን ከፖለቲካ ፓርቲዎቹ ጋር ከመጀመሪያው የእጩዎች ምዝገባ ጀምሮ ጥሩ ግንኙነት እንደነበራቸውን የሚናገሩት ለዚህም ኦብነግ፣ ኢዜማና ነጻነትና እኩልነት ፓርቲዎች ክልሉ ላይ የእጩዎች ምዝገባ ማድረግ አልቻልን በማለታቸው አዲስ አበባ ላይ እንዲስተናገዱ መደረጋቸውን ያስታውሳሉ። የፖለቲካ ፓርቲዎቹ ቅስቀሳ ሲያደርጉ ያጋጠሟቸውን ችግሮች በመፍታት ረገድም ብዙ ስራ እንደሰሩ ነው የሚናገሩት። የመራጮች ምዝገባን በተመለከተም አብዛኞቹ ፓርቲዎች ቅሬታ ማቅረባቸውን፣ ይህንን ምርጫ ቦርድ አጣሪ ቡድን ልኮ ማጣራት ነው የሚናገሩት ሶሊያና ሽመልስ። የማጣራት ስራውን የሰራው ገለልተኛ ባለሙያዎች ቡድን መሆኑና ውጤቱም ለሁሉም በግልጽ ማቅረቡን ይናገራሉ። መጀመሪያ ውስጥ ነገር ምንድን ነበረ? ይሄ ነገር ለማጣራት የሚበቃ ነው። ምክንያቱም አንዳንድ አቤቱታዎች ማጣራት ሳያስፈልጋቸው በቦርዱ በኩል እንዲሁም ዲስሚስ የሚደረጉ ናቸው። ይሄኛው ግን መጠራት የሚያስፈልገው ነው ብሎ ያ በአስራ አንዱ ምርጫ ክልሎች ላይ አስር የአጣሪ ቡድኖችን ከማዕከል ከተለያዩ ሲቪክ ማህበራት እኛማደለንም እንደ አንድ መሄድ ነው። ራሳችንን ስራ ራሳችን ስለማናጣራ ከውጭ በመጡ የህግ ባለሙያዎች ወለበር ሆነው በመጡ የህግ ባለሙያዎች ሲቪክ ማህበራትን አደራጅተን እንግዲህ የማጣራት ስራ ልከናል ማለት ነው ለሱማሪክ የሶማሌ ክልል እነሱ ሄደው የማጣራት ተግባራቸውን አጠናቀው ሲመጡ እንደሚታወቀው የሁለተኛ አሰራት ሌሎች ስኝች ስላሉ ውጤቱን አይቶ ከፓርቲዎች ጋር ተነጋግሮ ወደ መፍትሄ መድረስ ስላልተቻለ ምርጫውን በሁለተኛ ዙር ከሚደረጉት ምርጫ ጋር እንዲሄድ ያደረገው ዋናው ይሄ መራጮች ምዝገባ ላይ የቀረበ ብዥታ ነው ማለት ነው። የተለያዩ ባለሙያዎችን አስተማርተን የባለሙያዎቹ ሪፖርት ከመጣ በኋላ ሪፖርቱን ቦርዶ አይቶት ያንን ሪፖርት ደግሞ ለፓርቲዎች አቅርበናል፣ ፓርቲዎቹ ራሳቸው በተገኙበት። ስለዚህ ያንን ሪፖርት ስና የተወሰነው ነገር ምንድነው? እሱ በቂ ማስረጃ የቀረበባቸው የሚባሉ ምርጫ ክልሎች እና ጣቢያዎች፣ አንዳንድ ቦታዎችም ላይ የመራጮች መዝገባ እንዲደገም ቦርዶ ወስናል። ብዙ አይቶ ምርጫ ክልል ገሌ ላይ ምርጫ ጣቢያ ይመስላል የቀረበው ማስረጃ ምንድን ነው የሚለው ሌሎቹ ላይ ደግሞ በበቂ ማስረጃ ያልቀረበባቸውና ለምሳሌ ሄደው ምስክር በምስክር ሲታይ የተባለው ተግባር ያልተፈጸመበት ለምሳሌ አባላቶቻችን እየመዘገቡ ተከልክለው ላይ ደጋፊዎቹን ሰዎች ተመዝግበው የተገኙበት እና የተባለው አቤቱታና በተጓሪ ተጋራጅ የተከናወነው ልዩነት አለው በሚል ተቀባይነት የሌላቸው አቤቱታዎች ተገኝተዋል። ስለዚህ ሁሉም አቤቱታ ተቀባይነት አላገኘ፣ ሁሉም አቤቱታ ግን ውድቅ አልሆነ። በፖለቲካ ፓርቲዎቹ ቅሬታ የሚቀርብባቸውና ለገዢ ፓርቲ ያዳላሉ ተብለው ቅሬታ የሚቀርብባቸው የምርጫ አስፈጻሚዎችን በተመለከተም ቅሬታዎቹ ትክክል መሆናቸውንና የምርጫ ቦርድ መፍትሔ ይሆናል የሚለውን እርምጃም እየወሰደ መሆኑን ሶሊያና ሽመልስ ይናገራሉ። ሁሉም መሰረት አድርገን እንግዲህ አሁን ከምርጫ ክልል አስፈጻሚዎችን ሙሉ ለሙሉ ኖች በሚቻል ሁኔታ ወይ የመቀየር ወይ ደግሞ ድጋፍ የሚሰጥ አካል ከዚህ የመላክ ማስበት ትሬነሮቻችን ለፊልድ ትሬነሮች የምንላቸው በሁለቱም ኮንስቴንሲዎች ወይ ምርጫ ክልሎች ላይ መላክ ዝግጅታችን መጠናቀል ስልጠና ሰተ አሁኑ ስልጠና እያከናወንል ነው ማለት ምርጫውን ለመስከረም ሀያ እንዲካሄድ ካሄድ ተወስኑ። ሁለተኛ ዙር የመራጮች ምዝገባ ከተጀመረ በኋላ ግን አንድም ቅሬታ እንዳልቀረበ የኮሚኒኬሽን ዳይሬክተሯ ተናግረዋል። በሶማሌ ክልል የፊታችን መስከረም ሀያ በሚካሄደው ምርጫ ብልጽግና፣ ኦብነግ፣ ነጻነትና እኩልነት ፓርቲ፣ ኢዜማ ና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ይወዳደራሉ ተብለው የሚጠበቁ ፓርቲዎች ነበሩ። ከኦብነግ ና ንእፓ ባሻገር ኢዜማን በሶማሌ ክልል ምርጫ ሂደት ላይ ቅሬታዎች እንዳሉት ገልጾ የአሜሪካ ድምፅም የምርጫ ቦርድን በማናገር ቅሬታዎቹ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አድማጮች ለዕለቱ የያዝነውን የመጀመሪያ ዘገባችንን ነበር ያስደመጥናችሁ። ወደ ተከታዩ ዘገባችን እንውሰዳችሁ። አዲሱ የሕዝብ ተወካዮች ምክር ቤት የፊታችን መስከረም 24 2014 ዓ.ም እንደሚመሰረት የነባሩ አፈ ጉባኤ አቶ ታገሰ ጫፎ ሰሞኑን ገልጸዋል። በዚህ ዙሪያ የተለያዩ የፖለቲካ ፓርቲዎችን ያነጋገረው ምትኩ ፈቃዱ ተከታዩን ዘገባ አሰናድቷል። በኢትዮጵያ ውስጥ በተካሄደው ምርጫ በግል ተወዳዳሪ የነበሩት ዶክተር ዲማኖጎ እንደሚሉት የህዝብ ተወካዮች ምክር ቤት እንደ ከዚህ በፊቱ የአንድ ፓርቲ አብላጫ ቢኖረውም የተመረጡት ሰዎች በችሎታም፣ በእውቀትም በልምድም የተሻለ አቅም ያላቸው ናቸው ብዬ አምናለሁ ይላሉ። እንግዲህ ፓርላማው ከከዚህ በፊቱ በአንድ በኩል የሚመሳሰልበት አለው ይሄውም ያው ገዢው ፓርቲ አብላጫውን ድምፅ አብላጫ ብቻ ሳይሆን ተፎካካሪ ፓርቲዎች በብዛት የሌሉበት ፓርላማ ነው የሚሆነው። ግን በሌላ በኩል አሁን ለፓርላማው የተወዳደሩት አብዛኛዎቹ በችሎታም በእውቀትም በትምህርትም ከዚህ በፊት ከነበሩት የተሻሉ ስለሆነ ምናልባት አንዳንድ ሕጎችንም በማሻሻል የፓርላማው በተለይ አስፈጻሚውን አካል የመቆጣጠር አቅሙን የበለጠ ሊጎለብት ይችላል ብዬ ገምታለሁ። ዶክተር አወቀ አምዛያ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን ወይም ኢዜማን በመወከል በደቡብ ብሔር ብሔረሰቦች እና ህዝቦች ክልላዊ መንግስት ለህዝብ ተወካዮች ምክር ቤት ድምፅ አግኝቶ የተመረጡ ናቸው። እንደ እርሳቸው ሀሳብ አዲስ የሚመሰረተው መንግስት እንደ ከዚህ ቀደሙ የአንድ ፓርቲ አብላጫ ያለበት ቢሆንም የዶክተር ዲማን ሀሳብ በመጋራት መጪው ምክር ቤት ከዚህ ቀደም በተለየ ብዙ ሀሳቦች የሚንሸራሸሩበት ይሆናል ብሎ ተስፋ እንዲያደርጉም ተናግሯል። የሚጠበቀው ፓርላማ ከበፊቱ በጣም የተለየ ፓርላማ ሆን፣ ምክንያቱም የብልጽግና ፓርቲ ነው በአብዛኛው ያሸነፈው፣ ግን በፊቱን አይነት አንድ ድምፅ ያለው ይሆናል ተብሎ አይጠበቅም። አልጠበቅም ምክንያቱም የቀረቡ ሰዎች ጥንቅር ሲታይ ለውጥ ይኖራል እገምታለሁ አዲስ መንግስት ይመሰረታል። የአገሪቱ ማህበራዊ ኢኮኖሚያዊና መሰል ችግሮችን መፍታት የሚችል ጠንካራ መንግስት ይመሰረታል። እንዲሁም የማሟያ ምርጫዎች ይካሄዳሉ ያሉት ደግሞ በጠቅላይ ሚኒስቴር ጽህፈት ቤት የዲሞክራሲ ማስተባበሪያ ሚኒስትር ዶክተር ብቅላ ሁሪሳ ናቸው። እንደሚታወቀው ህገ መንግስቱን በሚያስቀምጠው መሰረት የመስከረም ወር የመጨረሻ ሰኞ ላይ መንግስት ይመሰረታል። መንግስት በመመስረት ጠንካራ የሆነ ስርዓት እንዲኖር ህግ ለማስከበር የሚረዳ የሀገሪቱን የኢኮኖሚ ፖለቲካዊና ማህበራዊ ችግሮች ቁጭ ብሎ ሊፈታ የሚችል ተቋማት ያሉት መንግስት ይመሰረታል። የመሟያ ምርጫውም ይካሄዳል። መንግስትም ወቅቱን ጠብቆ ይመሰረታል። የሀገሪቱ ችግሮችም በዚህ ሂደት እየተቀረፉ ይሄዳሉ ማለት ነው። መንግስት ሲመሰረት አንደኛ ለመንግስት ቅቡልነት የሚውለውን ህጋዊ መሰረት ያስገኝለታል ያሉት ደግሞ የፖለቲካ ምሁሩ ዶክተር ደመቀ ያጭሶ ናቸው። ኛ ይሄ መንግስት ሲመሰረት አንደኛ ለመንግስት ጥሩ የሆነ ለጂት መሲ ቁቡልነት የሚለውን ነገር ያስገኝለታል። ስለዚህ አንዳንድ ነገሮችን ገፍቶ መሄድ ይችላል። ሪፎርም የሚፈልግ ከሆነ ከፌዴራሊዝም ጋር ተያይዞ ህገ መንግስቱንም ነገሮች ምናልባት ፍላጎቱ ካለው እነኝን ነገሮች አሁን ነው ማስተቸው ስለዚህ ማስጠን ነው ብሎ አንዳንድ ነገሮችን መንቀሳቀስ የሚጀምርበትን ጥሩ የሆነ የቁብልነት ግራውንድ ይሰጠዋል የምል እንትን አለኝ። ሁለተኛ ጠቅላይ ሚኒስትሩ ተፎካካሪ የፖለቲካ ፓርቲዎች መቀመጫ ባያገኙም፣ በተጠበቀው ልክ ማለት ነው፣ በተሳትፏቸው ልክ በአስፈጻሚው አካል ላይ ሪፕሬዘንቴሽን እንደሚኖራቸው በደንብ አስምረው ነው የነገሩት እና ከዚህ በፊት ይደረግ እንደነበረው እውነት ነው ፓርላሜንታሪ የፖለቲካ ስርአት፣ የአሸናፊ የፖለቲካ ፓርቲዎች አብዛኛውን መቀመጫ ከተቆጣጠሩ አስፈጻሚ አካል የመሆን እድሉ ነበራቸው። ነገር ግን ከዚህ የተለየ ያልተለመደ አይነት የፖለቲካ ስትራክቸር ይመጣል። ስለዚህ እንደ ተሳትፏቸው ልክ በአስፈጻሚው አካል ሪፕሬዘንትድ የሚሆኑበት አይነት ፓርላማ ይመጣል ብለን ነው ተስፋ የምናደርገው። ከዚህ በፊት የነበረው ህግ አውጪው አካል በቀጥታም ሆነ በተዘዋዋሪ በስራ አስፈጻሚው አካል ጫና ሲያደርስበት ነበር ተብሎ ይተቻል። አሁን አዲስ የሚመሰረተው መንግስት ከእንደዚህ ጫና ይላቀቅ ይሆን ወይ ተብሎ ለተጠየቁት ዶክተር ዲማ ምላሽ ሲሰጡ ይህም ብሏል። በሀገራችን በተለይ ችግር የነበረው አስፈጻሚውም ህግ አውጪውም አካል ጠቅላላው የመንግስት ተቋም በሙሉ በፓርቲ ቁጥጥር ስር በመሆኑ በገዢው ፓርቲ ቁጥጥር ስር በመሆኑ በፓርቲና በመንግስት መካከል በሀገራዊ ተቋማት እና በመንግስታዊ ተቋማት መካከል ምንም አይነት ድንበር ስላልነበረ አብዛኛውን ችግር የፈጠረው ይሄ ነው የሚል አስተያየት አለኝ። የዶክተር ዲማን ሀሳብ በማጠናከር ዶክተር አወቀም ለቀረበላቸው ጥያቄ ምላሻቸውን ሰጥቷል። ፓርላማው ተጠያቂነት በግለሰብ ደረጃ ህዝቡ ወክሎ የላካቸው ሰዎች በቡድን አንድ ላይም እንደ ፓርላማ ተጠያቂነት ሊኖራቸው ይገባል። በግለሰብ ደረጃ መመረጣቸው ህዝብ ቀርቦ የማዋየት ሁልጊዜ ችግሩን የመከታተልና ያን ችግር በሀገር አቀፍ ደረጃ ደግሞ መልሶ በፓርላማ ውስጥ በማቅረብ መፍትሄ እንዲያገኙ የማድረግ ወደ ህዝቡ የበለጠ የመቅረብ ሀሳብ ይኖራል ብዬ እገምታለሁ። የአሜሪካ ድምፅ ያነጋገራቸው ግለሰቦች በህገ መንግስት ለውጥና ማሻሻያ ላይ ያላቸውን ሀሳብ አንጸባርቀዋል። በዚህ መሰረት ህገ መንግስቱ ሀገሪቱ አሁን ላለችበት ችግር ዋነኛ መሰረት ነው ስሉ የተናገሩት የኢዜማው ተወካይ ዶክተር አወቀ ናቸው። ሀገሪቱ አሁን አደጋ ውስጥ የገባችው በዚህ ህገ መንግስት አማካይነትና ህገ መንግስቱ እስካሁን በሄደባቸው መንገዶች በሀገሪቱ ችግር ውስጥ ያገባቸው። የኢዜማ ፓርቲ ህገ መንግስቱ መሻሻል አለበት ሀገሪቷን አደጋ ውስጥ ጥሏል የሚል ጽኑ አቋም አለው፣ ይህንኑ ያራመዳል። በፓርላማ ውስጥም የተወሰኑ ማሻሻዎች የግድ ይደረጋሉ። ሙሉ በሙሉ ህገ መንግስት ለውጥ ባይኖርም ማሻሻዎች መደረግ እንዳለባቸው ግዴታ የሚጠቁሙ ሁኔታዎች ስላሉ ይህን አቅጣጫ ፓርላማው መከተሉ አይቀርም ብዬ በሌላ በኩል ደግሞ ዶክተር ዲማ እንደሚሉት የህገ መንግስት ማሻሻልን በተመለከተ በራሱ ህገ መንግስቱ ላይ የተቀመጠ ጉዳይ ነው ይላሉ። አሁን የሚሰራበት ህገ መንግስት ያው የሚለወጥበትን የሚሻሻልበትንም አሰራር በሙሉ ዛ ውስጥ አካቷል። በዛው መሰረት ሊኖር ይችላል። ግን በእኔ አስተያየት እነዚህ ማኒፌስቶቸው ውስጥ ያስገቡ ፓርቲዎች ይሄንን የመለወጥ አቅማቸው ውስን ይመስለኛል። በፓርላማው ውስጥ ያላቸው ወንበር ብዙም አይሆኑም። በአጠቃላይ በኔ አስተያየት ህጉ ህገ መንግስቱ ማሻሻዎች ያስፈልጉታል፣ ከጊዜ ጋር መሄድም አለበት። እነዚህ ማሻሻዎች ማድረግ የሚቻለው በአጠቃላይ ሀገረ መንግስቱ ላይ ሁሉ ብዙ ጥያቄዎች ስላሉ በአጠቃላይ በሀገራችን ሰፊ የሆነ ሀገራዊ ውይይት ተካሂዶ በአብዛኛው የሀገሪቱ ውስብስብ ችግሮች ላይ የግንዛቤና ስምምነት ቢደረስ ጥሩ ነው። በዚህ ጉዳይ ላይ የህዝብን አስተያየት ማዳመጥ ያስፈልጋል፣ የሚሉት ደግሞ ዶክተር ብቅላ ሁሪሳ ናቸው። መታየት ካለባቸው ነገሮች አንዱ ህገ መንግስቱ ከሆነ ራሱ ህገ መንግስቱ በህገ መንግስታዊ መንገድ እየታየ እየተፈተሸ በጥናት ላይ በተመሰረተ በመረጃና በእውቀት ላይ የተመሰረተ ሁኔታ እየታየ እየተመረመረ መለወጥ ያለበት ቦታ እንዲለወጥ ማስተካከያ የሚፈልግ ማሻሻያ የሚፈልግ ቦታ ካለ እንዲሻሻል ለማድረግ በሩ ዝግ አይደለም። ይሄ አሁን የሚመሰረተው ፓርላማም ለዚህ የሚሆን የመነሻ ስራ ይሰራል ብለን እናስባለን። ነገር ግን አሁን ብዙዎቹ እንደሚሉት በእጃችን ላይ ያለው ህገ መንግስት እጅግ በጣም ምንም ጥቅም የሌለው አገር አፍራሽ ስለሆነ ዛሬውኑ ተቀዶ መጣል አለበት የሚል ሀሳብ የሚያራምዱ አሉ። በሌላ በኩል ደግሞ ህገ መንግስቱ ላይ ያሉ እያንዳንዳቸው አንቀጾች፣ እያንዳንዳቸው ቃላት ፐርፌክት ስለሆኑ አንድም ቃል አንድም አንቀጽ መነካት የለበትም የሚሉም ሰዎች አሉ። ብልጽግና ፓርቲ ሁለቱም ትክክል ናቸው ብለው አያምንም። ህገ መንግስት፣ ለህዝብ የተዘጋጀ ሀገርን ለመምራት ህዝብን ለመምራት ለትውልድ የተዘጋጀ ሰነድ በመሆኑ ምክንያት የማይበጅ መሻሻል ያለበትና፣ ግድፈት ያለበት ታከል ያለበት ነገር ካለ መስተካከል ይችላል ፣ መሻሻል ይችላል። ህገ መንግስቱ የሰዎች ሰነድ ስለሆነ ሰዎች ሊያሻሽሉ ይችላሉ ብሎ ያምናል። የሚመጣው ፓርላማም በህገ መንግስቱ መሻሻል ያለባቸው መታከልና መስተካከል ያለባቸው ነገሮች ካሉ ኃላፊነት ወስዶ ለዛ የሚሆን የጅምር ስራ ይሰራል የሚል እምነት አለኝ። በመሪ ደረጃ ይህ ህገ መንግስት መጥፎ ነገር አለው ብዬ አላምንም ስሉ ሀሳባቸውን የሚሰነዝሩት ደግሞ የፖለቲካ ምሁሩ ደመቀ አጭሶ ናቸው። ይናገራሉ ህገ መንግስቱ ላይ አንዳንድ ማሻሻያ የሚያስፈልጉ ነገሮች ይኖራሉ። ህገ መንግስት ኢንተርምስ ኦፍ ኮንተንት ሰብስታንሱ በጣም ጥሩ የሚባል ኮንቴንት ያለው ህገ መንግስት ነው። አብዛኛው ከሁለት ሶስተኛ በላይ ዩኒቨርሳል ዲክላሬሽን ኦፍ ሂማን ራይት ኢንኮርፖሬት ያደረገ ህገ መንግስት ስለሆነ በመሪ ደረጃ ይህ ህገ መንግስት መጥፎ ነገር አለው ብዬ እኔ ብዙ አላስብም። እንደ ማጠቃለያ የአሜሪካ ድምጽ ራዲዮ ያነጋገራቸው ግለሰቦች በመጪው አዲሱ የመንግስት ምስረታ ረገድ ብሩህ ተስፋ እንደሚታያቸው ገልጿል። ለአሜሪካ ሬዲዮ ድምፅ ለተጠናከረው ዘገባ ምትኩ ፍቃዱ ነኝ ከአዲስ አበባ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ቀጣይ ዝግጅታችን ከማለፋችን በፊት የዘሩባቤል ሞላ

The water I forget touch the core የዘሩባቤል ሞላን ተውበሽ ሳይሽማን ነበር ያዳመጥ ነው። አሁን ወደ ተከታዩ ዝግጅታችን እናልፋለን። አንበጣ በትግራይ የፌዴራሉ መንግስት ስልጣኑ የትግራይ ክልል ጊዜያዊ አስተዳደር እንደሆነ የሚናገረው ሆኖም አሁን ትግራይ ክልልን እያስተዳደረ በሚገኘው የክልሉ የግብርናና ገጠር ልማት ቢሮ የተባይ መከላከያና የሰብል ልማት ቁጥጥር ዳይሬክቶሬት ዳይሬክተር መሆናቸው የተነገረው አቶ መብርሃቱ ገብረ ኪዳን በ19 የትግራይ ወረዳዎች አንበጣ መከሰቱን ገልጸዋል። የመቀሌው ዘጋቢያችን ዓለም ፍስሐ ነው ያነጋገራቸው፣ ቀጥሎ ይቀርባል። በትግራይ የታየው አንበጣ በደቡብ ዞንና ደቡባዊ ምስራቅ ዞን በሙሉ ከግንቦት 14 ጀምሮ የታየ ሲሆን በማዕከላዊና ምስራቅ ዞንም ታይተዋል ይላሉ አቶ መብራቶም ገብረኪዳን። አቶ መብራቶም በአማራ ክልል አዋሳኝ ዋግ ኽምራ አካባቢና አፋር አካባቢ በስፋት እየተፈለፈለ መሆኑን መረጃ እንዳላቸው ይናገራሉ። በትግራይ ከጉንበት 14 አካባቢ ጀምሮ ከዛ በፊት የተወሰነ እየተቆራረጠም የአንበጣ መንጋ ይገባ ነበረ። ከዛ በኋላ ግን በተከታታይ ገብቷል፣ በክልላችን ማለት ነው። በዛም ደረጃ ወደ 19 አካባቢ ወረዳዎች ሽፋን አለው። ደቡብ ዞን እንዳለ ከኦፍላና ዛታ በስተቀር ሌሎቹ ሁሉም ገብቶ የወጣባቸው ናቸው። ደቡብ ምስራቅ ዞን ደግሞ በሙሉ እንዳለ ስድስቱን ወረዳዎች አለባቸው ነበረባቸው። ከዛ በተጨማሪ በማዕከላዊ ዞን የጭላ አካባቢ፣ ተንቤና አካባቢ፣ ጣንቋ ምላሽ አካባቢ የሚባሉ ወረዳዎች እና ቀይ ተክሊ አካባቢ የሚባሉ ወረዳዎች እንደዚሁ አለ። ከዛ ከምስራቃዊ ዞን ደግሞ በጽራዕ ወንበርታና በአጽ ወረዳዎች አካባቢ እንደዚሁ ታይተዋል ማለት ነው። ማቹር አዳልት የምንለው ወይ ደግሞ ሙሉ የደረሰ የሚባለው ወይ ደግሞ ማቹር አዳልት የምንለው ማለት ነው። ለማራባት የሚመጣው በአድዋና ወደ ራማ አካባቢ እያመራ እንዳለ የተወሰነ ማለት በጣም ትልቅ የሚባል መንጋ አይደለም፣ ግን መሀከለኛ የሆነ አለ የሚንቀሳቀስ ማለት ነው። በተለይ ደግሞ እዚህ በስፋት የተፈለፈለባቸው አካባቢዎች በሳምረ፣ በሳሀርቲ በየጭላና ጣንቋ ምላሽ አካባቢ የሚባሉ ወረዳዎች ናቸው። አሁን በስፋት ያለባቸው ማለት ነው። ከዛ በተጨማሪ በአዋሳኝ አካባቢ ከአማራ ክልል ዋግምራ ዞን አዋሳኝ አካባቢ ያሉ በረሃ አካባቢዎች በስፋት እዛም ላይ የተፈልፍሎ ነው ያለው። ምናልባት ከዛ ውጭ ያሉ አሁን ለምሳሌ በአማራ አዋሳኝ አካባቢዎች ያሉት አሁን የተፈለፈሉ የሚባሉ በጨጭቀ ምናምን የሚባል በሚራቃ ምናምን አካባቢ የሚባሉት አበርገለ ወረዳ የአማራ ክልል አበርገለ ወረዳ የሚባለው ማለት ነው። እዛ አካባቢ በስፋት ተፈልፍለዋል። አሁን እነሱ ለእኛ ነው የኬሚካል እና የመርጫ መሳሪያዎች ድጋፍ እየጠየቁ ያሉት። አንድ እኛም በቻለውን ያክል ድጋፍ እያደረግልላቸው ነው። ከዛ በተጨማሪ አፋር አካባቢ በራያን የሚያካልሉ የሚያዋስኑ አካባቢዎች አብዓላ መጋለ ያለው የሚባሉ ወረዳዎችን አሁን በስፋት እየተፈለፈለ እንዳለ ኢንፎርሜሽን አለን ማለት ነው። አቶ መብራትም ገብረ ኪዳን እንዳሉት አሁን ያለው አንበጣ ከባለፉት አመታት የተለየ የሚያደርገው በትግራይ መፈልፈል ነው። ባለፉት አመታት ከሌላ ክልል መጥቶ ነበር የሚያጠቃን። ከዚህ በተጨማሪ በጸጥታው ምክንያት ትግራይ ያልተረጋጋ ሁኔታ ስለነበረ እንደፈለግን መፈተሽ አለመቻላችን ነው ብለዋል። አቶ መብራትም ገብረ ኪዳን ከሌላ አካባቢ መጥቶ ነበር የሚያጠቃን ማቹርድ እና ኢማቹርድ የሚባሉ የአንበጣው የእድገት ደረጃ ነበረ የሚመጣ ማለት ነው። አሁን ግን እኛው ላይ ምክንያቱም ለምን መሰለ እንደዛ የሆነው በጸጥታው ማት ያልተረጋጋ ሁኔታ ስለነበረ የጦርነት አካባቢ ስለነበረ በሰዓቱ ማቹር አዳልት የምንለው ወይ ደሞ የደረሰ እንቁላል የሚጥለውን በጊዜው መቆጣጠር ያልተቻለው ሰላም ስላልነበረ ነው። ጦርነት ስለነበረ ነው። እንደ እንደፈለግን አክሰስ ማድረግ ስለማንችል የነበረ ነው። አሁን እዛ ውሎ አድሮ ያው ችግር እየፈጠረ ያለው የተለየ የሚያደርገው አንደኛው እሱ ነው። ሌላ ብዙም የተለየ ነገር የለውም። የመከላከል ስራውን በተመለከተ እኛ አምናው ስናደርግ እንደነበረው። ብዙ መኪኖች፣ ብዙ የሰው ሀይል፣ ብዙ ሪሶርስ ሞቢላይዝ አርጋ ለመከላከል ምናልባት እንዲንቸገር ይሆናል ማለት ነው። ከፍተኛ የሆነ የገንዘብ እጥረት አለ፣ ከፍተኛ የሆነ የሪሶርስ እጥረት አለ። መንገዶች ሁሉ ተዘግተዋል። ግብአት እንደፈለግ የምንከላከልበት አንዷን እንትን ነገር መርጫ መሳሪያ በባትሪ ነው መሰራው። ድራታ የሚባል ባትሪ ማለት ነው። እሱ እንኳ ማግኘት አልቻልንም ማለት ነው። ስለዚህ ከፍተኛ የሆነ የግብአት እጥረት አለ። ለምን ገበያው ስለተዘጋ ማለት ነው። አጠቃላይ መንገዱ ስለተዘጋ በዛ ምክንያት ችግር አለው ለማለት ነው። አቶ መብራትም ገብረኪዳን በእኛ ክልል ውስጥ እየተፈለፈለ ያለ ሰፊ አንበጣ ለመከላከል ሰፊ ስራ እየሰራን ነው ብለዋል። በዋቅ ክምራ አካባቢ የታየውን አንበጣ ለመከላከል በመተጋገዝ ለመከላከል እየሞከርን ነው። ይሁን እንጂ ዓለም አቀፍ ተቋማትን ያለንን ክፍተት ለማሟላት ድጋፍ እንዲያደርጉልን መጠየቅ ፈልጋለሁ። ብለዋል አቶ መምራትም ገብረ ኪዳን ዋግምራ አካባቢ ያሉት አሁን በእኛ ቅርብ ያሉ አካባቢዎች ናቸው ኢንፎርሜሽን ያለን። ከዛ ወደ ሀል አካባቢ ወደ መሀል አካባቢ ያለው ነገር ደግሞ እንደዚሁ ምንም አይነት ኢንፎርሜሽን የለም እና ምናልባት ጥሪ የማቀርበው ምናልባት የዓለም አቀፍ ተቋማት የመርጫ መሳሪያዎች እና የሎጂስቲክ አጠቃላይ አንበጣን ለመከላከል የሚያስችሉ አጠቃላይ ሎጂስቲክ ክፍተት ስላለብን በተለየ ሁኔታ ስፔሻል ኬዝ ስላለ አሁን ማለት ነው ድጋፍ ቢያደርጉልን ጥሪ ማቅረብ እፈልጋለሁ። አንደኛው ይሄ ነው። ሁለተኛው እኛ አካባቢ ያሉ ባለሙያዎች እና ወረዳዎች ማለት ነው አንበጣ ካሁን በፊት ማለት ቅድም ባልኩት ከጉንበት ጀምሮ ነሐሴም ሰኔም ላይ ሐምሌም ላይ ነሐሴም ላይ ሲንቀሳቀስባቸው የነበሩ አካባቢዎች እንቁላል ጥሎ ሊሆን ስለሚችል ያረፈባቸው በሙሉ የሚባሉ አካባቢዎች ከፍተኛ የሆነ አሁንም ተከታታይ የሆነ ዳሰሳ ያስፈልጋል። የተገኘ ነገር ካለ ደግሞ ወዲያውኑ ኢንፎርሜሽኑ ወደ ክልል እንዲልኩልን እንዲያሳውቁን፣ ከተገኘ ደግሞ ወዲያውኑ ሳይውል ሲያደር የመከላከል ስራ እንዲሰራ ነው። በእርግጥ እኛ አሁን እስከ አክሱም አካባቢ ከራያ ጀምሮ ደቡብ ምስራቅ አክሱም ማዕከላዊ ዞን አካባቢ ያሉት መስመሩ ይህን ተጠብቀን እስከ አዲግራት አካባቢ ያለው መስመር አካባቢ የግብአት አቅርቦት አቅርበናል። የኬሚካልና የተወሰኑ የምርጫ መሳሪያዎች ማለት ነው። ምርጫ መሳሪያዎቹ እጥረት ሊኖር ይችላል። የግል ምርጫ መሳሪያዎች ነው ለመጠቀም ያሰብ ነው። በየወረዳውም እንደዛ ነው እየተደረገ ያለው። ከፍተኛ የሆነ በገበሬዎች እጅ የግላቸው የሆነ የምርጫ መሳሪያ አለ፣ ናፕሳክ የሚባለው ማለት ነው። እሱን በስፋት መጠቀም አለብን። እሱን ሞቢላይዝ ማድረግ አለብን። ኬሚካል እኛ ክልል እናቀርባለን። በሂደት ደግሞ አሁን የቀሩን ማለት ክፍተት ያለባቸው ግብአት አይነቶችም አሁንም ሪሶርስ የመፈላለግ ስራ በስፋት እየሰራ ነው ያለ። ነው በሂደት የሚሟሉ ነገሮች ይኖራሉ። ከሌላ ክልል ከአፋርና ከምናም መጥቶ የሚመጣውን ብዛትና መጠን ስለማናውቀው እሱ ጋር ትንሽ ስጋት ይኖረናል እንጂ እኛ ክልል ላይ ያለውን ብዙ የሚያሰጋ አይደለም። ክብደት ማለት ክብደት ሰጥተን በልኩ ክብደት ሰጥተን እየሰራ ነው ያለ። ነው ስራውን በደንብ እየሰራ ነው፣ ውጤታማም ነው። የመከላከል ስራ ስለዚህ እንደዚህ ነው። አሁን ህብረተሰቡ ማወቅ ያለበት ማለት ነው። በጣም መጨናነቅም ያለበትም ያው በተለይ እኛ ክልል ውስጥ ያሉ ነገር በሙሉ ማለት ነው። አቶ መብራትም ገብረ ኪዳን ጦርነቱ በዚህ ላይ አሉታዊ ተጽዕኖ አለው ብለዋል። ለምንድን ነው በአጠቃላይ ይዘ ባይዘ ወ የአንበጣ ብቻም ሳይሆን ሌሎች ተባዮችም ለምሳሌ ስቶክቦረር፣ በረሮ ወይ ደግሞ ቃንጫ ፋህሪ የምንለው አለ በእኛ አጠራር ማለት ነው ሽትፍ ላይ ደግሞ በጤፍ ላይ የሚያጠቃ በትግርኛ ሞክታ የምንለው አለ። እነዚህ አሁን ገበሬው በጣም ከፍተኛ የሆነ የኬሚካል ፍላጎት አለው። ነጋዴዎች እጅ የነበረ ኬሚካል አንድ በብዛት እያለቀን ያለው አልቋል ማለት ይቻላል። ተከታታይ የሆነ ሰፕላይ የለም ማለት ነው። ምክንያቱም መንገዱ ስለተዘጋ፣ ነጋዴዎች የትግራይ ነጋዴዎች ከመሀል ሀገር አካባቢ እና ከውጭ ምንም አይነት እንቅስቃሴ ማድረግ ስለማይችሉ የአቅርቦት ችግር አለ ማለት ነው። እሱ የሚፈጥረው አንድ ችግር አለ። በጣም በተመለከተም ተመሳሳይ መንገድ ተዘጋ ማለት እኮ ሁሉም ነገር ተዘጋ እኮ ነው። ነዳጅ የለም፣ ባንክ የለም፣ ብር የለም፣ ምንም ንግድ የለም። ስለዚህ ያ የለም ማለት የምትፈልገው ግብአት በአጠቃላይ ለማቅረብ በጣም ትቸገራለህ ማለት። በዚህ መልኩ በጣም ከፍተኛ የሆነ አሉታ ተጽናለሁ። በትግራይ ግብርናና ገጠር ልማት ቢሮ የተባይ መከላከልና የሰብል ጥራት ቁጥጥር ዳሬክተሮች ዳይሬክተር አቶ መብራትም ገብረኪዳን ወቅታዊ ማብራሪያ እጅግ በጣም አመሰግናለሁ። ዓለም ሳህል ለአሜሪካ ሬዲዮ ከመቀደ በተከታዩ ዘገባ እዚህ ዩናይትድ ስቴትስ እናቆያችኋለን። የካሊፎርኒያ አገረ ገዢ ጋቪን ኒውሰም የስልጣን ዘመናቸው ሳያበቃ ለማሰናበት የታለመውን ድጋሚ ምርጫ የክፍለ ሀገሯ ድምፅ ሰጪዎች አክሽፈውታል። አገረ ገዢውን ከስልጣናቸው ለማውረድ እንቅስቃሴ ተደረገው ሀያ ስቴቶች በሚጠቀሙበት ያልተለመደ የቀጥታ ዲሞክራሲ አማካኝነት መሆኑም ተገልጿል። ነዋሪዎች የሰጡት ድምጽ እስከ ረቡ እኩለ ቀን ድረስ ሁለት ሶስተኛው ተቆጥሮ በተገኘው ውጤት መሰረት ሁለት ሶስተኛው መራጭ አገረ ገዢው ይውረዱ የሚለውን ውድቅ አድርገዋል። የአሜሪካ ድምፁ ማይክ ኦስለቫን ከሎስ አንጀለስ ባጠናቀረው ዘገባ እንዳለው አገረ ገዢ ጋቪን ኒውሰም የተሰለፉባቸውን አርባ ስድስት ተፎካካሪዎች እድል ነስተዋል። በፉክክሩ ሂደት ዶናልድ ትራምፕ በይፋ የማይታዩት ተዋናይ እንደነበሩም አውስቷል። ቆንጅታዬ ታቀርበዋለች። የካሊፎርኒያ ነዋሪዎች አገረገዢው ጋቪን ኒውሰም እንዲወርዱ አንፈልግም ብለው ድምፅ እንዲሰጡ ዲሞክራቶች ሲቀሰቅሱ ከርመዋል። ጋቪን ኒውሰምም ካሊፎርኒያኖች በሰጡት ድምፅ ድጋፋቸውን አረጋግጠውልኛል ብለዋል። እኛ ክትባት መከተብም አዎ ይገባል ብለን ተቀብለናል። እኛ አዎ ይህ ወረርሽኝ መወገድ አለበት ብለናል። ዋናው ሪፐብሊካን ተቀናቃኛቸው የነበሩት የሬዲዮ ውይይት አስተናጋጁ ሌሪ ኤልደር ኮቪድ-19ን ለመከላከል የሚወሰዱ የጥንቃቄ እርምጃዎች ጭንብል መጠቀም፣ መከተብ ወዘተ በግድ ሳይሆን በፈቃደኝነት መደረግ ያለባቸው ናቸው ብለዋል። እኒህ ድምፅ ሰጪ አሊስ ፍራንክስተን ግን በዚህ አይስማሙም። ኮቪድ መኖሩ ሐቅ ነው። ገና አላስወገድ ነውም። በመሆኑም ትግሉን መቀጠል አለብን። በክፍለ ሀገሯ ያሉ አንዳንድ ችግሮች አገረገዢ ኒውሰምን መጉዳታቸው አልቀረም። ለምሳሌ የወንጀል አድራጎት መበራከቱ፣ የጎዳና ተዳዳሪዎች ቁጥር እያሻቀበ መሆኑ ይጠቀሳል። ሮጀር ኒል ኒውሰም መሰናበት አለባቸው ብለው ድምፅ ሰጥተዋል። ደቡባዊ ካሊፎርኒያ ውስጥ አርባ ዓመት ኖሬአለሁ። ቀይ ነው እንደሚመስለኝ፣ አዲስ አመራር ያስፈልገናል። ቅድመ ምርጫው እየተካሄደ በነበረበት ፕሬዚደንት ጆ ባይደን ኒውሰምን ለማሰናበት የተጠራውን ድጋሚ ምርጫና በተፎካካሪነት የቀረቡትን ሌሪ ኤልደርም በመቃወም ካሊፎርኒያ ውስጥ ቅስቀሳ አካሂደው ነበር። እንዳለ ዶናልድ ትራምፕ ማለት እኮ ነው የዚች ክፍለ ሀገር ገዢ ሲሆን አልታያችሁም? አንድ ተንታኝ እንደሚሉት ዲሞክራቶች ለዶናልድ ትራምፕ ያላቸው ጥላቻ በዚህ ድጋሚ ምርጫ ሂደት ትልቁን ሚና ተጫውተዋል። የቨርጂኒያ ዩኒቨርሲቲው የፖለቲካ ማዕከል አባል ሌሪ ሳባቶ ይናገራሉ። እንደሚመስለኝ የካሊፎርኒያው ውጤት ያረጋገጠው በዲሞክራቶች ዘንድ አሁንም ትራምፕ አደገኛ ተደርጎ የሚታይ በመሆኑ ያን በምርጫ ቅስቀሳ መጠቀም ለዲሞክራቶች ብዙ ድምፅ የሚያስገኝ መሆኑን ነው። ሌላይቱ ተንታኝ የቴክሳስ ዩኒቨርሲቲዋ ሻነን ቦ ኦብራያን በበኩላቸው ሪፐብሊካኖች ለወግ አጥባቂው ተፎካካሪ ሌሪ ኤልደር የሰጡት ድጋፍ ዲሞክራቶችን አሳስቦ እንደነበር አስተውያለሁ ብለዋል። ዝነኛ ሰዎችንና በሀገር አቀፍ ደረጃ የሚታወቁ ዲሞክራቶችን ወጥተው ቅስቀሳ እንዲያደርጉ አሰልፈዋል። ይሄ የሚያሳየው ከባድ ስጋት እንደተደቀነባቸው ያስተዋሉት መሆኑን ነው። አገረ ገዢ ጋቪን ኒውሰም በሚቀጥለው ዓመት በመደበኛው ምርጫ እንደገና ፉክክር ይጠብቃቸዋል። ኤልደር ለአሁኑ ተሸንፈናል፣ ግን ትግሉ አላበቃም ይላሉ። በዚህኛው ትግል እንደተሸነፍን እናውቃለን። በዋናው ጦርነት እንደምናሸንፍ ግን አንጠራጠርም። እሳቸው ይህን ይበሉ እንጂ ትግሉ ቀላል አይሆንም። ከጠቅላላው የካሊፎርኒያ ሕዝብ ግማሹ የተመዘገበ ዲሞክራት ነው። ሪፐብሊካኖቹ አንድ አራተኛም አይሞሉምና ስፍራ ሆነው ዘገባዎችን የሚያደርሱን ዘጋቢዎቻችንን እናመሰግናለን። አድማጮች፣ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ መጨረሻው ዝግጅታችን ነው የምናልፈው። የዩናይትድ ስቴትስን ምርጫና ዲሞክራሲን የምንዳስስበት ዝግጅት ሰዓት ላይ ነው የምንገኘው። ለዛሬ የዲሞክራሲ በረከቶችና ፈተናዎቹን የምንዳስስበት ዝግጅት ተሰናድቷል። አሉላ ከበደ ነው አዘጋጅና አቅራቢው። ዲሞክራሲ በረከቱና ፈተናዎቹ። የሰው ልጅ ፍትህን ለማረጋገጥ ባለው ብቃት ዲሞክራሲ እውን ይሆናል። ፍትህን ለመጣስ ያለው ዝንባሌ ደግሞ የዲሞክራሲ መኖር አማራጭ የለሽ ወይም የግድ አስፈላጊ ያደርገዋል ያሉት አሜሪካዊው ሃይማኖት ሊቅ የፖለቲካ ተንታኝና መምህር ካርል ፖል ራይንሆልድ ኒቡ ናቸው ያለ ዲሞክራሲ ሕይወት ያለመታሰቡን ባመላከቱበት አባባላቸው በተሻለ የመንግሥት አስተዳደር ዘይቤነቱ በዓለም የሚዘከረውን የዲሞክራሲን ጽንሰ ሐሳብ የፍልስፍና መሠረቶቹንና የገጠሙትን ፈተናዎች ጨምሮ ጠለቅ ብሎ ለመዳሰስ የተናዳው ዝግጅት ዛሬም በአይነተኛ የመንግሥት አስተዳደርነት ተለይቶ የሚታየው ይህ ሥርዓት በታሪክ ያለፈበትን ጎዳና መለስ ብሎ ይፈትሻል። ከአንጋፋው የፍልስፍና መምህር ጋር የጀመርነው ወግ ነው። አሁን የበርካታ መጽሐፍት ደራሲው ፕሮፌሰር መሳይ ከበደም ለቀሪው ውይይታችን ተመልሰዋል። በቀደመው የመጀመሪያ ክፍል ቃለምልልሳችን መገባደጃ ባነሳነው ጥያቄ ነው የምንደረደረው። ፕሮፌሰር መሳይ ዛሬ የደረሰበትንና የገጠሙትን ፈተናዎች ምናልባትም ከዚህ ቀደም በዘመናት እድሜው ካለፈባቸው ሌሎች ፈተናዎች ጋርም እንድናነጻጽር ጭምር ይጋብዛል። በአንጻሩ በየደረጃው በሂደት ያለፋቸውን እርከኖች ታሪኮችንም ገፋ አድርገን አንዳንዱን እየጠቃቀስን ብንመለከት ለምሳሌ በዚህ በዩናይት ስቴትስ ሴቶች እስከ 1920 አካባቢ ድረስ መምረጥ ድምፃቸውን መስጠት አይችሉም ነበር። በወንዶች ጥቁር ወንዶችም ብቻ ነው የሚመለከተው። እስከ ሺ ስምንት መቶ ሰባዎቹ ድረስ ድምፅ መስጠት ወይም መምረጥ አይችሉም ነበር። ዛሬ ትልቅ ክፍተት፣ ትልቅ ጉድለት ሆኖ የሚታዩትን ባስተናገደበት ዘመንስ ያኔስ ስርዓቱ ዲሞክራሲያዊ ነበር ማለት ይቻላል? እንደ ዲሞክራሲ መውሰድ ይቻላል? እንግዲህ ብዙ ጊዜ ይህን ጥያቄ ስታነሳ የሚባለው ምንድን ነው? ያው ፍጹም ዲሞክራሲ የለም። ዲሞክራሲ መታየት ያለበት በእድገት ነው እና ይህን ይህን አላደረገም አላሟላም ብለን መተቸት ሳይሆን በሂደት ውስጥ ማየት አለብን። እና እየተሻሻለ እየተለዋወጠ የሚሄድ ስርዓት ነው። እና በፊት ያላካተታቸውን ነገሮች ሁሉ መካተት የነበረበትን አሁን እያካተተ ነው። ያው አሁን ሴቶች ፖለቲካ ውስጥ በደንብ እየተሳተፉ ነው። ጥቁሮችም እንደዚሁ መለስተኛም ቢሆን በዛ ውስጥ እየተሳተፉ ነው። እና እያደገ የሚሄድ ነገር እንጂ አንድ የሆነ ቆሞ ከዛ ብቻ በራሱ የሚንቀሳቀስ አይደለም እና ስለዚህ በታሪክ ውስጥ ነው ማየት ያለብን ይላሉ። ግን አሁን ጥያቄው እውነትም እየሻሻለ ነው ወይ ነው መሆን ያለበት። እና አዎ፣ ምሳሌ አሜሪካ ነገር ስናየው ወደፊት ይሄዳል፣ ደግሞ ወደኋላ የሚመለስበት ጊዜ አለ። አሁን ለምሳሌ የጥቁሮች የመምረጥና የመመረጥ መብትን ስናየው በአንድ በኩል የተለቀቀ ይመስላል፣ አሁን ደግሞ እያሰሩት ነው እንደገና። ስለዚህ ውጣ ውረድ አለው። እድገቱም ዝም ብሎ በቀጥታ የሚሄድ አይደለም እና ይሄ ውጣ ውረድ እንግዲህ ወደ ደግሞ ዋናው ነገር ማየት ያለብን ዴሞክራሲ በጣም በጣም ስስ ስስ ነገር ነው። ስስ ነው የምልህ ለምንድን ነው? ተፈጥሯዊ አይደለም። በተፈጥሮ እንደው ማህበረሰቡን ስናየው አዛዥ እና ታዛዥ በሚል ነው የተቀረጸው እና በባህል የሚመጣ ነገር ስለሆነ ስናየው ነገሩን በደንብ ካልተንከባከብከው በደንብ ካልጠበቅከው በቀላሉ የሚፈርስ ነው። በቀላሉ ወደ አምባገነናዊ ገነናዊ ስርዓት ሊለወጥ የሚችል ይሄ ኢሮፒያን ሀገሮችም ታይተዋል። ያው እንደሚባለው ሁሉ ሂትለር ተመርጦ ነው የወጣው። ስለዚህ ሰዎች እንደው በጣም በጣም በጉጉትና በየቀኑ የሚጠብቁት ነገር መሆን አለበት እና አንዴ ዴሞክራት ሆነናል አንዴ ስርአቱን መስርተናል ብሎ መቀመጥና መዝናናት ጨርሶ የማይፈቅድ ስርዓት። ምክንያቱም የተፈጥሮ መስራት የለው የተሻለ አብሮ ለማኗኗር ይበጃል በሚል የተፈጠረ ስርዓት እንጂ የግድ የሰው ልጅ የተፈጥሮ ዝንባሌ የተከተለ ባለመሆኑ ለዘለቄታውን መረጋገጥ ያልተቋረጠ ክትትልና ማቃናትን ይሻል። እንዲሁ በቃ ተጠናቀቀ ተብሎ ዝም ብሎ የሚኖርበት አይደለም። ለሚገጥሙት መደነቃቅፎችና ግድፈቶችም ማስተካከያ ይጠይቃል እያሉ ነው ፕሮፌሰር መሳይ። አሁን ለምሳሌ የጥንት ግሪኮች እውነተኛ ዴሞክራሲ ማስቀመጥ ያቃታቸው ይሄ የሰው እኩልነት የሚለው ሀሳብ ላይ ስላደረሱ ነበር። እና ይሄ የመጣው በክርስቲያን ሃይማኖት የተነሳ ዩሮፕ ውስጥ ገብቶ ነው። ያንን እንግዲህ አሁን ትልቁ ችግር ይሄንን የክርስቲያን እምነት፣ የሰው ነፃነትና እኩልነት እንዴት በፖለቲካ ተቋማት እንቀይረው ነው። ሁሉ ሰው ያምናል ማለት በልቡ ሰው ሁሉ ሊል ይችላል። ነገር ግን ማህበረሰቡ በሚሰራው እና በሚንቀሳቀሱት ኢኮኖሚያዊ፣ ማህበራዊ ግንኙነቶች በሙሉ ይሄ እነዚህ ሁለት ሀሳቦች በደንበኛ ተቀባይነት አግኝተው ስራ ላይ አልዋሉ። እና ችግሩ ሀሳቡ አይደለም፣ ችግሩ ስራ ላይ መዋሉ ተግባሩ ላይ ነው። ይሄ ምናልባትም እዚ ጋር እንድንቆይ የሚያደርግ ሌላ ጥያቄ ያጭራል። አንዳንድ ጊዜ ዲሞክራሲ የሚፈልጉትን ብቻ የሚሰጥ ሳይሆን የማይፈለግ ምናልባትም የማይበጅ ጭምር የሚሰጥ ነው። የግለሰቦች ድምፅ እስከሆነ ድረስ አንዱን መቀበል ከፈቀድን ሰዎች የመረጡትን ነገር ግን በሚዛናዊ ሕሊና ሲታይ የማይበጅ ሊሆን የሚችል አሁን በዩናይት ስቴትስ የታየውን በኋላ ላይ እንመለከተዋለን የመሰለ ብዙዎች ያን አይነት ስሜት እስካስተጋቡ ድረስ ያልተፈለገ ነገርም ሊሰጥ ይችላል የሚባለው ሀሳብ አለ። ይህን የተመሳቀለ ሁኔታ የመፍጠርም አቅም አለው። ዲሞክራሲ የተሻለ ነው ይባል እንጂ ፍጹም አይደለም የሚለውን ቀደም ብለው የጠቀሱትን ሀሳብ አጉልቶ የሚያሳይ አነጋገርም አለ። አያይዘውም ለምንስ ሲሆን ከሌሎች ሁሉ አብልጦ መመረጡ አንድ መቀስ መሰረታዊ እምነት ያስፈልጋል። ይኸው ምንድን ነው? ሰዎች በነጻነትና በኩልነት መኖር ይፈልጋሉ። ይሄ መሰረታዊ ፍላጎታቸው። ማንም ሰው ባሪያ ሆኖ ማንም ሰው በራሱ ኑሮ ሳይወስን በሌላ ሰው ብቻ በመመራት መኖር የሚፈልግ የለም። ስለዚህ ትልቅ ዋና ሰዎች የሚፈልጉትን ነገር የሚያሟላ ወይም ለዛ ተስፋ የሚሰጥ ስርዓት ነው ነው ግን ማለት ዲሞክራሲ ከሆነ አንድ ትልቁ ነገር ከጭቆናና ከአፈና መለቀቅ ነው። እዚህ ላይ የአሜሪካኖች የጨመሩት ነገር አለ። እሱን ብቻ ሳይሆን ይሄ ነገር ሲሟላ በደስታ የመኖርን መሰረታዊ ፍላጎት ያሟላል፣ ወይም ለዛ ሁኔታዎችን ያመቻል። ሰው ትልቁ የሚፈልገውን ነገር በደስታ መኖር ስለሆነ ይህ ስርዓት ጭቆናንና ፈናን ስለሚያቆም ወይም ስለሚቀንስ ለዚህ ለደስታ ማግኘት አመቺ ስርዓት ነው የሚል ነው አንዱ ስ ነው እንግዲህ ይሄ ምን ፈልገው ነው እንግዲህ ሁለት። ሰው ነፃነቱን ይፈልጋሉ ወይ የሚለው እሱም አንድ ጥያቄ ነው። ግን በአመዛኙ ብንወስድ ሰዎች የሚያምኑት ይህንን ነው፣ የሚመኙትም ይሄንን። ሌላው ሁለተኛው እንደው የሚታየኝ እኔ ማንም ሰው ልዩ መብት ስለሌለው በዴሞክራሲ ስርዓቱ ክፍት የፉክክር ስርዓት ነው። በመሆኑም ግለሰቦች የሚኖራቸው ቦታና ማዕረግ የሚወሰነው በዘር አይደለም፣ በልዩ ስጦታ አይደለም። በችሎታና በስራው ሜሪት ለሚባል በዛ ነው የሚያገኙት። ይሄ ደግሞ ወደ ሶስተኛው ይወስደናል። ክፍት የፉክክር ስርዓት እና ግለሰቦች በችሎታቸው ስፍራ ማግኘት። ይህ ደግሞ ለግለሰቦችና ለማህበራዊ ሁለንተናዊ እድገት አመቺ ሁኔታ ይፈጥራል። ህብረተሰቡ ማደግ ይችላል። ከማደግም አልፎ በከፍተኛ ደረጃ ሰው የሚመኘውን አንዳንድ ግቦች ሊያስገኝ ይችላል። ይህም ደግሞ ምንድን ነው? የኢኮኖሚ እድገትም እዚህ ውስጥ የተጨመረ ነው። ነጻ ገበያ የሚለው አስተሳሰብ ራሱ የሚፈቅደው ይህን ነጻ ፉክክርን ነው። ሰዎች ደግሞ በነፃ ሲፎካከሩ ማንም ልዩ መብት ከሌለው በዚህ ጊዜ እውነት ችሎታ ያላቸው እና ስራ ያላቸው ሰዎች ነው የሚወጡት። እና ሀብት ማፍራት ማለት በዚህ ጊዜ ላለን ችሎታ እና ስራ ማስመስከር ነው። ምክንያቱም የወረስከው ወይ በዘር ያገኘው ሳይሆን በስራና በችሎታ ስለሆነ ይሄ ለአንተ የሚመሰክርል ነገር ነው። እና ሀብታም መሆን በዚህ ጊዜ ምንም አሉታዊ ፍች የለውም። በአጠቃላይ አንዱ ደግሞ ጌታ በበዛ ቁጥር ደግሞ ህብረተሰቡ አብሮ ይጠቀማል። ምክንያቱም ያው ስራ ይከፈታል፣ ኢኮኖሚ ይንቀሳቀሳል። ይህ ሁሉ ግለሰቦች ሀብታም መሆን ህብረተሰቡ አብሮ ሊያድግ ይችላል የሚል ነው። እነዚህ ናቸው ከሁሉ በላይ ሊመረጥና ያው ቅድም ብሎ የጠቀስኩት የሰላም ፕሮፌሰር መሳይ እሱ ላይ ገፋ አድርገን አንድ ነጥብ እንመለከት የዲሞክራሲና የሰላምን ቁርኝት አያይዘውም ቀደም ብሎ የዘረዘሯቸው የዲሞክራሲ ፋይዳዎች ባሉበትም በተሳካ ጊዜ እነኝህም ጠቀሜታዎች በሚያስገኝበትም በእርግጥ ለህብረተሰብ የተሻለ ህይወት፣ ለዚያ የቀደመ የሰው ልጅ ጥያቄ ዲሞክራሲ መልስ ሰጥቷል። እንግዲህ ብዙ ጊዜ ይባላል ከሁሉ ስርዓቶች ጦርነት የማይቀሰቅሰው ዴሞክራሲ፣ ብዙ ዴሞክራት የሆኑ ሀገሮች ያላቸው ችግር በዲሞክራሲ ስለሚፈታ ብዙ ጊዜ ሰዎች የሚፈልጉት ነገር ለማሳካት እድል ስላለ በዚህ ሁኔታ አብዮትም ወይም ቀውስም ብዙ ጊዜ አይነሳም። አብዮት ሳይሆን ቀውስ ቢነሳ ቀውስ ይኖራል፣ ሌሎቻስ ወዲያው ቶሎ መፍትሄ የሚያገኝ ነው። ደግሞ ወደ እውነታው ስንመለስ ግን እንዳልኩት ነው፣ ይሄ ሁል ጊዜ ስራ ላይ አይውልም። ይህም ሆኖ ከሌላው ስርዓት ይሻላል። ፉኩያማ የሚለዋል ሰዎች በጣም የሚመኙትን ነገር በዴሞክራሲ አግኝተዋል። ከመጀመሪያው ማለት የነጻነትና እኩልነት። አሁን ያለው ዴሞክራሲ ፍጹም ነው ማለት አይደለም። በጣም ጉድለት አሉት። ግን ማየት ያለብን ኦር መሄድ ያለብን ያው እነዚህም ጉድለቶች ለማሻሻል ነው እንጂ ከመጀመሪያው ግሪኮች ጀምሮ ሰው ያነሳው ጥያቄ የትኛው አይነት ሕብረተሰብ ይሻላል የሚለው ጥያቄ በሊበራል ዴሞክራሲ መልስ አግኝቷል ብሎ ነው የሚሰጠው እሱ ይህ ለምሳሌ እሱ ብቻ አይደለም፣ ሄግልም ከለም ብሎ ብሎታል ማብስ ሄግል ኢንስ ነገር ግን ያው እንደምናቀው ሄግልን ደግሞ በጣም ያነበበ ሰው ማርክስ መጥቶ ደግሞ የለም የለም የለም አንድ ርምጃ ይቀራል አለ። ሶሻሊዝም የእኩልነቱ ጉዳይ ካፒታሊዝም ነፃነት የሚለውን ያሟላል፣ ግን እኩልነት ላይ ያሟላል። እዚህ ላይ ነው ያለነው። አሁን እንግዲህ ደረጃ የሚወራው ያው ኮሚኒዝም አብቅቶለታል፣ ሶሻሊዝም አልቋል፣ ማንም ካሁያ ሶሻል ይፈልግ የለም። ስለዚህ ዴሞክራሲ አሸንፏልና ሌላ አይነት ማህበረሰብም ማሰብም መመኘትም የለብንም ነው፣ ይሄ ያለውን ማሻሻል ብቻ ነው የሚል ነው። ያው ታሪክን ማቆም የለብን ነው፣ በቃ ግቡን መጥቷል፣ አልቋል፣ ከአሁን ወዲያ ዝም ብለን ያዝኑ ብቻ መሻሻል ነው የሚለው፣ በጣም በጣም አከራካሪ አነጋገር ነው። እንዲሁም ወደፊት ነው መሄድ ያለብን፣ ማየት ያለብን መጪው በጣም ክፍት ነው። የቀው በጠራ ብቻ ነው። እዚህ ላይ መበረታታት ያለበት እንጂ ችግሮቻችንን ገና አልጨረስም። ከዚህም ላይ ደግሞ እኩልነት ደግሞ የምንለው በአንድ ሀገር ውስጥ ብቻ ሳይሆን አሁን በራሱ በዓለም ሶስተኛው ዓለም የሚባለው እና ሌላው በሙሉ ያው ልዩነቱ በጣም እየሰፋ ነው። መልካም ፕሮፌሰር መሳይ፣ ይሄ ምናልባትም በዚህ ሰዓት የሚከታተሉ አድማጮችም እርስ በርሳቸው እንዲነጋገሩባቸው ጥያቄዎችን እንድናነሳ የሚጋብዝ ይመስለኛል። አሁን ያለንበት ጊዜ ራሱ ጊዜው ራሱ የፈጠራቸው ነገሮች አሉ። አሁን በዋናነት ማህበራዊ መገናኛ የሚባለው ለብዙ ለቀድሞ አሰራሮች የማይገዛ በብዙ ነገሮች ውስጥ ጣልቃ መግባት የሚችል መረጃ ከአንድ ቦታ ወደ ሌላ ቦታ በቅጽበት ውስጥ የሚተላለፍበት ስርዓቱ ጨርሶ የተለወጠ በት አንድ ግለሰብ የማጥፋትም የማልማትም ማይሉ እጅግ የገነነበት ያን አይነቱ ደግሞ ብዙም በስልጣኔ ባልገፋ ብቻ ሳይሆን እንደ ዩናይት ስቴትስ ባለው ማህበረሰብ ውስጥም ያመጣቸውን ውጥንቅጦች አይተናል። ለቁጥጥር የማያመቹ የምርጫ ስርዓትን ማፋለስ ወይንም አደጋ ላይ መጣል ድረስ ሄደዋል። በእርግጥ በድሮ መንገድ ዲሞክራሲን መመልከት ሲቻላል ወይ? ጊዜው አንዳንድ ነገሮችን ከመሰረቱ አልለወጠም ወይ? በጣም ጥሩ ጥያቄ ነው። ጥሩ ጥያቄ ነው፣ አስቸጋሪ ለመመለስ አንድ ነገር ግልጽ አለ። የማህበራዊ ሚዲያን ዲሞክራሲ መቆጣጠር እስካሁን አልቻለም። ይህ ግልጽ። መቆጣጠር ስል መከልከል ምናምን ሳይሆን ስርዓት ማስያዝ አልቻለም። አንድ ነገር ይገኝ ይሆናል ወደፊት፣ አላውቅም ነገር ግን ይሄ የሚያስነሳው ሌላ ጥያቄ በዚህ በምዕራባዊ ስልጣኔ ውስጥ ነው። ሁላችን የሚ ይሄ ምዕራባዊ ስልጣኔ በጣም የቴክኖሎጂ እድገት ያመጣ ነው። አሁን ደግሞ በጣም እየተጣደፈ ነው እድገቱ። ግን ሰዎች ይህንን እድገት እየተቆጣጠሩት ነው ወይ የቴክኖሎጂ አሽከር አሉን መምራት ነው ያዝነው ወይስ መመራት የሚለው አንዱ ትልቁ ጥያቄ ይሄ ነው። በያላችሁበት ትወያዩበት ዘንድ ቀደም ብለው ፕሮፌሰር መሳይ ከሰነዘሯቸው አነጋጋሪና ኮርኳሪ ጥያቄዎች ጋር እንተዋችሁ አድማጮች። ዴሞክራሲ በረከትና ፈተናዎቹ በሚል ርዕስ በሁለት ተከታታይ ክፍሎች የተቀናበረ ዝግጅት ነበር የተከታተላችሁት። ስላደመጣችሁን እናመሰግናለን። እንግዳዬን አንጋፋውን የፍልስፍና መምህርና የበርካታ መጽሐፍት ደራሲውን ፕሮፌሰር መሳይ ከበደን ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ በመስተንግዶና ስርጭቱን በማቀናበር አብሬያችሁ ያመሸውት ጽዮን ግርማ ነኝ። ሰላም በደናደሩ። በነገው ምሽት የሬዲዮ መጽሔት ዝግጅታችን እንገናኛለን። ለዛሬ በእኛ በኩል ሰላም በደናደሩ።